የሰብአዊ መብቶች ጉባኤ ሰመጉ ከሳምንት በፊት በጋምቤላ ብሔራዊ ክልላዊ መንግስት ውስጥ ከጎረቤት ሀገር መጡ የተባሉ ታጣቂዎች በኢትዮጵያውያን ላይ የፈጸሙትን አሰቃቂ ጥቃት በማውገዝ መግለጫ አውጥቷል። መንግስት ለሀገሪቱ ዜጎች በቂ ጥበቃ እንዲያደርግም አሳስቧል። መለስካቸው አምሃ ዝርዝሩ ልኳል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ትናንት በአሰራጨው መግለጫ በጋምቤላ ክልል በኑዌር ዞን 13 ቀበሌዎች ውስጥ ከደቡብ ሱዳን የመጡ የተባሉ የታጠቁ የሙርሌ ጎሳ አባላት በኢትዮጵያውያን ላይ በፈጸሙት ጥቃት ከሁለት መቶ በላይ ዜጎች በጥይት መገደላቸውን፣ ከአንድ መቶ በላይ በጥይት መቁሰላቸውን፣ በርካታ ሴቶችና ሕፃናት ተጠልፈው መወሰዳቸውን ይገልጻል። ከሁለት ሺህ በላይ ከብቶችን መዘረፋቸውን ያስታውሳል። ሰመጉ በመቀጠልም ይህን አረመኔያዊ ጭፍጨፋ ደፋርና ህገወጥ ድርጊት በጥብቅ ያወግዛል ካለ በኋላ በዚህ ኢሰብአዊ ድርጊት ምክንያት ህይወታቸውን ላጡ ዜጎች የተሰማውን ልባዊ ሐዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። ሰመጉ በዚህ መግለጫው መንግሥት ለዜጎች ሕይወትና ንብረት በቂ ጥበቃ እንዳላደረገም ጠቁሟል። ሰመጉ ይህን ለማለት ምን ማሳያ እንዳለው የድርጅቱን ሊቀመንበር አቶ ብዙ አየሁ ወንድሙን ጠይቄያቸው ነበረ ቀደም ሲል አደጋው እንዳይደርስ መከላከል መቻል ነበረበት። በተለይም በአካባቢ ላይ የሚገኙትን ዜጎች ቀድሞ ትጥቅ በማስፈታቱ እና ለበአድ የተጋለጡ በመሆናቸው ነው አደጋው የደረሰው። አደጋውም ከደረሰ በኋላ እየተወሰደ ያለ ሁኔታ ላይ ትንሽ ኃላፊነቱን አልተወጣም ብለን ስለገመትን ነው ይህንን መግለጫ ለመውጣት የተገደል ነው። እንደውም አሁን ትንሽ ተቀስ አድርገውታል። ይህ አስተቃቂ ድርጊት ከመፈጸሙበት የአካባቢ ነዋሪዎችና ባለስልጣናት የደረሰልንና ጥበቃ ይደረግልን ጥሪ አቅርበው እንደነበረ መግለጫቸውም ይናገራል። ይህ ጥሪ እንዴት ነበር የቀረበው? እነማን ነበር ያቀረቡት? አካባቢው ህብረተሰብ፣ እንግዲህ እንደገለጸው አንደኛ፣ ቀደም እንዳልነው በአካባቢው ላይ ሀገር ዳር ድንበር የሚከባው ሀገር መከላከያ ሰራዊት በአካባቢው አልነበረም። ሁለተኛ፣ በአካባቢው የሚገኘው ህብረተሰብ ደግሞ ትጥቁን ቀደም ብሎ እንዲፈጣ ተደርጓል። የአንድ ሀገር አገር ዳር ድንበር የሚከበረው በመከላከያ ሰራዊት ብቻ ሳይሆን ሀገሪቱም ዜጎች ነው። በተለይም ጠረፍ ላይ የሚኖሩ ዜጎች የሀገርን ዳር ድንበር እንዲያስከብሩ የተደረገሉ እስከዛሬ የሚኖረው ይህን እንዳይሆኑ እንግዲህ ለአደጋ ተጋልጦ ነበረ። እየተደጋገመ ለተከታታይ ሀያ ቀናት እና ከዛም በላይ እየገቡ አደጋ ድረሱ ነበረ። በእለቱም አደጋው የደረሰው ለረጅም ሰዓታት ነው፣ ድረሱ የሚል ጥሪ አቀርቡ እንደነበረ ነው። ቢያንስ መከላከያ ሰራዊት ከአካባቢው ላይ ደርሶ ሁኔታውን ለማዳን ከአንድ ሰዓትና ከሁለት ሰዓት በላይ አይፈጅም ነበር የሚል ነው አካባቢው የሚናገረው። ግን በወቅቱ ይደርሱላል ሰው ባለመቻሉ ያን ያሉ ጭፍጨፋ መደረጉን በመነሳት ነው እንግዲህ አካባቢ ህብረተሰቦች ጥሪ አድርገን አልደረሱልን የሚል ቅሬታቸውን ያሰሙት። የታገቱት ሕጻናት እና ሴቶችም እንዲሁ በአሁኑ ጊዜ ስቃይ የተፈጸመባቸው እንደሆኑም መግለጫ ይጠቁሟል በዚህ ላይ ተጨማሪ ማስረጃ ማብራሪያ ሊሰጡ ይችላሉ። እንግዲህ ከተለያዩ ሚዲያዎችና ከውጭ ሰብአዊ መብት ድርጅቶች እንዲሁም አንድ ክርስቲያናዊ ከሆነ ድርጅት በጎ አድራጎት ድርጅት የወጣው መግለጫ እንደሚደርሰው በመጥፎ ሁኔታ ላይ መኖራቸውን የሚገልጽ ነገር ነው መግለጫ ያወጣው። በእኛ በኩል በአካል አግኝተን ይሄንን ሊያስረዳ የሚችል ሰው ባይኖርም፣ መንግስትም ረጅም ጊዜ የቆዩ ስለሆነ አሁን በጥሩ ሁኔታ ላይ ያሉ አይመስለንም። በጣም አጥፎ ሁኔታ ላይ ነው ያለው ብለን ነው እንግዲህ ስር ነው። በጣም አመሰግናለሁ አቶ ብዛዩ። እሺ እኔም አመሰግናለሁ።